ቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲ ታክሲ! ው ሞልቷል። ሄኖክ ሰማ ግዜር ነኝ። ጋቢና ቪኦኤ አስገባጭ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችው የሰብአዊ መብት ጥበቃ በሌላ ጊዜ በሂደት የምናሳካው ነው ሊባል የማይችል ወሳኝ የልማት መዘውር ነው ሲሉ በኢትዮጵያ የስራ ጉብኝት በማድረግ ላይ የሚገኙት የመንግስታቱ ድርጅት የሰብአዊ መብት ልኡክ ተናገሩ። በዛሬው ዕለት የሰጡትን መግለጫ ከአዲስ አበባ ማምሻውን ደርሶናል፤ ሱ እናቀርባለን። በሌላ ዜና ኢትዮጵያ በአፍሪካ ቀዳሚዋ በፍጥነት አዳጊ ሀገር እንደምትሆን የዓለም አቀፍ የገንዘብ ድርጅት አይኤምኤፍ አስታውቋል። ከፊል ሰሐራማ አፍሪካ ሰፊ የምጣኔ ሀብት አቅም ያለው አካባቢ ነው። አሁን የሚታየው ፈጣን እድገት በጣም አስፈላጊ የሆኑ የምጣኔ ሀብት ፖሊሲዎችን ለመተግበር ይጠቅማል። የአይኤምኤፍ የአፍሪካ ክፍል ስራ አስኪያጅ አበበ አእምሮ ስላሴ ስለ አህጉሩ የምጣኔ ሀብት እድገት የሰጡት ማብራሪያ ነው። ይዘነዋል። በቀጣዩ ዘገባ ደግሞ ወጣት ሴቶች በኮምፒውተርና መረጃ ሳይንስ እንዲሳተፉ የተያያዙ ጥረቶችን የሚተነትን ዘገባ ይዘናል። የኮምፒውተር ቋንቋ ሁሉም ሰው በተለይ ይህ ትውልድ የሚያስፈልገው ሁለተኛ ቋንቋ ነው። ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ዶናልድ ያማሞቶ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ እና ከሌሎች የሀገሪቱ ባለስልጣናቶች ጋር ተገናኝተው ስለ ጋራ ጉዳዮች ተነጋግረዋል። ኤርትራ ካለው የዲፕሎማቶች ማህበረሰብና ከዩናይትድ ስቴትስ ኤምባሲ ሰራተኞች ጋርም ተነጋግረዋል። ዩናይትድ ስቴትስ ኤርትራና ኤርትራ ልዩነታቸውን በሰላማዊ መንገድ እንዲፈቱ ማበረታታቱን ትቀጥላለች፣ ሂደቱን ለማገዝም ዝግጁ ናት ይላል ሆልስ ማሪየን የተባሉ አስመራ የሚገኙ የአሜሪካ ኤምባሲ የህዝባዊ ዲፕሎማሲ ተወካይ ኤርትራ ለሚገኘው ዘጋቢያችን በላኩት መግለጫ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልም በአምባሳደር ያማሞቶ የተመራ የዩናይትድ ስቴትስ ልኡካን ቡድን በአስመራ የሶስት ቀናት ጉብኝት ማካሄዱን በትዊተር ገልጸዋል። ያማማቶ ዛሬና ነገ ጅቡቲ በሚካሄደው የዩናይትድ ስቴትስና የጅቡቲ የውይይት መድረክ ላይ ተገኝተዋል። ስለ ውይይቱ ፖለቲካዊ፣ ኢኮኖሚያዊ እርዳታና የጸጥታ ትብብርን በሚመለከት በአመቱ በየአመቱ የሚካሄድ መሆኑን መግለጫው አክሏል። አምባሳደር ያማማቶ በመጪው ሐሙስ ወደ ኢትዮጵያ ያመራሉ። ሮይተርስ ባደረሰን ዘገባ መሰረት ዛሬ የእስራኤል መንግስት ወደ ሀገሪቱ የገቡትንና ያለ ፈቃድ እየኖሩ የሚገኙትን አፍሪካውያን ስደተኞች በግዳጅ ለማስወጣት ያወጣውን ትዕዛዝ ሰርዟል። በተለይም ወንድ ኤርትራውያንና ሱዳናውያን ስደተኞች ያለ ፍላጎታቸው ወደ ሌላ ሶስተኛ የአፍሪካ ሀገር ለመላክ የተቀመጠው ህግ በእስራኤል ጠቅላይ ፍርድ ቤት ውድቅ ሆኗል። የእስራኤል መንግስት የስደተኞች ጉዳይ ቢሮ በፍላጎታቸው ወደ ሀገራቸው ለመመለስ የሚፈልጉትን ለ ለመርዳት መንገዶችን እንደሚያመቻች ጠቅሶ በግዳጅ ከእስራኤል የማስወጣቱ ተግባር ግን ፈጽሞ እንደማይፈጸም ገልጿል። ቶሮንቶ ካናዳ ውስጥ ትናንት ትልቅ መኪናውን ሰዎች በሚራመዱበት መንገድ ላይ ነድቶ ባደረሰው አደጋ አስር ሰዎች ተገድለው አስራ አምስት ቆስለዋል። ዛሬ ታዲያ ፍርድ ቤት ቀርቦ አስር ሰዎችን በመግደልና በብዙ የግድያ ሙከራዎች ተከሶ ፍርድ ቤት ቀርቧል። የካናዳ ፖሊሶች ትናንት አደጋ ያደረሰብንን ምክንያት ለማወቅ ያደረሰበት ምክንያት ለማወቅ ሲሞክሩ ቆይተዋል። ሰውየው አሌክስ ሚናስያን የተባለ የሃያ አምስት ዓመት ዕድሜ ወጣት መሆኑን የቶሮንቶ የፖሊስ ኃላፊ ተናግረዋል። በዩናይትድ ስቴትስ ያሉት አፍሪካውያን ፍልሰተኞች የኮሌጅ ትምህርት ያላቸውና በሌላው የሕዝብ ክፍል መጠን ስራ ላይ የተሰማሩ መሆናቸውን አንድ አዲስ ጥናት አመላክቷል። አውሮፓ ውስጥ ከሚኖሩት አፍሪካውያን ፍልሰተኞች በተሻለ የተማሩና በተሻለ የስራ አይነት ላይ የተሰማሩ ሳይሆን እንዳልቀረም ጥናቱ ገልጿል። ብሪታንያ የሚኖሩ ከሰሃራ በመለስ ካሉት የአፍሪካ ሀገሮች የፈለሱ አፍሪካውያን የተወሰነ የኮሌጅ ትምህርት አላቸው። ፈረንሳይ ከሚኖሩት የተማሩት ሰላሳ ከመቶ ናቸው። ኢጣሊያ ላይ ግን አስር ከመቶ ብቻ መሆናቸውን አዲሱ ጥናት ጠቁሟል። ይህን ጥናት ያቀረበው ፒው የምርምር ማዕከል ሲሆን በዩናይትድ ስቴትስ ከሚኖሩት አፍሪካውያን ፍልሰተኞች መካከል ዘጠና ሶስት ከመቶ የሚሆኑት በስራ ዓለም ላይ ተሰማርተዋል። አውሮፓን ብናይ ግን ከጣሊያን 80 ከመቶ እስከ ብሪታንያ 92 ከመቶ ይሄዳል። እነዚህ አሃዞች ከእያንዳንዳቸው ሀገሮች ጠቅላላ ህዝቦች የስራ ሁኔታ ጋር የሚመጣጠኑ ናቸው። በስተመጨረሻም የቀድሞው የዩናይትድ ስቴትስ ፕሬዚዳንት ጆርጅ ኤች ቡሽ ለሞት የሚዳርግ ሊዳርግ የሚችል የደም መመረዝ በሽታ ይዟቸው አሁን በመድኃኒት እየተረዱ መሆናቸውን የቤተሰባቸው ቃል አቀባይ ገልጸዋል። የ ዘጠና ሶስት እድሜ አረጋዊ የሆኑት ቡሽ ባለፈው እሁድ ማለዳ ላይ ሆስፒታል ገብተው እየታከሙ ናቸው። እየተሻላቸው እንደሚመስልም በቤተሰቦቻቸው ስም የወጣ መግለጫ አመልክቷል። ባለፈው ቅዳሜ በ ዘጠና ሁለት አመታቸው ከዚህ ዓለም በሞት የተለዩት ከ ሰባ ሶስት አመታት ባለቤታቸው የቀብር ስነ ስርዓት ላይ ተገኝተው ነበር። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።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 የኢትዮጵያ በአፍሪካ ቀዳሚዋ በፍጥነት አዳጊ ሀገር እንደምትሆን የዓለም የገንዘብ ድርጅት አይኤምኤፍ አስታወቀ። ባለፈው ሳምንት በዚህ በዋሽንግተን ዲሲ በተካሄደው የዓለም ባንክና አይኤምኤፍ አመታዊ የጸደይ ጉባኤ የዓለም ምጣኔ ሀብት እድገት እመርታ ማሳየቱን የሸቀጥ ገበያ ማገገሙንና፣ እንደ በጎ የመንግስታት ብድር ማሻቀቡን የንግድ ፉክክር መካረሩን እንደ ስጋት አስቀምጧል። ሄኖክ ሰማእረ ዝርዝሩን ይዟል። የኢትዮጵያ አጠቃላይ ሀገራዊ ምርት የምጣኔ ሀብት እድገት በአፍሪካ ቀዳሚ ይሆናል ይላል የቀጣዩ ዓመት የምጣኔ ሀብት ትንበያ። እድገቱ 8.5 ከመቶ ሲሆን ላለፉት አስርተ ዓመታት በከፊል ሳሐራማ የአፍሪካ ሀገሮች በፍጥነት ስታድግ የቆየችው ጋና 6.3 ከመቶ፣ አይቮሪ ኮስት ደግሞ 7.4 ከመቶ የሆነ ፈጣን እድገት ያስመዘግባሉ ይላል አይኤምኤፍ ባወጣው መረጃ መሰረት። የዓለሙ የገንዘብ ድርጅት የአፍሪካ ቡድን ሥራ አስኪያጅ አበበ አይምሮ ስላሴ አፍሪካ ሦስት ነጥብ ስምንት ከመቶ እድገት እንደምታስመዘግብ ለሚቀጥለው ዓመት አስረድተዋል። ከፊል ሰሃራማ አፍሪካ ሰፊ የምጣኔ ሀብት አቅም ያለው አካባቢ ነው። አሁን የሚታየው ፈጣን እድገት በጣም አስፈላጊ የሆኑ የምጣኔ ሀብት ፖሊሲዎችን ለመተግበር ይጠቅማል። አልፎም ምጣኔ ሀብቶች ለውሽንፍር ያላቸውን አቅም የሚያጠናክርና የመካከለኛ ጊዜ እድገት እቅድን ለማሳለጥ ይጠቅማሉ። የምጣኔ ሀብት እድገቶቹን በጸና የሀብትና የብልጽግና መሠረት ለማቆምና ለማጽናት አሁንም የአፍሪካ ሀገሮች የምጣኔ ሀብት አምዶቻቸውን ማሻሻልና መለወጥ ይገባቸዋል፣ ይላሉ የአይኤምኤፍ የአፍሪካ ስራ አስኪያጅ አበበ አይምሮ ስላሴ። መንግስታት የገቢ አሰባሰባቸውን ማስተካከልና ማሻሻል እንደሚገባቸውም አስረድተዋል። አህጉሩ ከአጠቃላይ ሀገራዊ ምርት ከሶስት እስከ አምስት ከመቶ ድርሻ ያለው የገቢ አሰባሰብን የግብር መሰረቱን በማስፋት ሊተገበሩ ይችላሉ። ይህን ለማሻሻል የተጨማሪ እሴት ታክስ አሰራርን በማቀላጠፍና የግብርና መሰረትን በማስፋት ሊተገበር ይቻላል። እንደ ኢትዮጵያ ያሉ የአፍሪካ ሀገሮች በተለይ የግሉ ዘርፍ የምጣኔ ሀብት ተሳትፎን በማስፋፋት ረገድ ብዙ ስራ ይጠበቅባቸዋል። አጠቃላይ ያለውን ሁኔታ ያስረዱት የአይኤምኤፍ አፍሪካ ስራ አስኪያጅ የግሉ ዘርፍ ተሳትፎ የተጋጋመባቸው ምጣኔዎች በብዙ መልኩ አስፈላጊ ናቸው። መንግስታት በምጣኔ ሀብቱ ያላቸው ተሳትፎ ከሌሎች አካባቢዎች ጋር ሲነጻጸር ተመሳሳይ ቢሆንም፣ የግሉ ዘርፍ ተሳትፎ ግን ከሁሉም አህጉሮች በታች ነው። የኢትዮጵያ የገንዘብ ሚኒስቴር ዶክተር አብርሃም ተከስተ ኢትዮጵያ የምጣኔ ሀብቷን መሰረታዊ ዋልታ ለማስፋፋትና ለመቀየጥ የያዘችውን የኢንዱስትሪ ፓርክ ግንባታ በተለይ የግል ዘርፍ ተሳትፎና መዋለ ንዋይ ፍሰት እያስገኘላት መሆኑን ያስረዳሉ። ኢትዮጵያ ላስት ር ሀዝ አትራክትድ ኦቨር ፎር ቢሊዮን ዩስ ዶላር ኢን ኤፍዲአይ ባለፈው ዓመት ኢትዮጵያ ከአራት ቢሊዮን ዶላርስ በላይ የውጭ ኢንቨስትመንትን ስባለች። ትላልቅ ኩባንያዎች ወደ ኢትዮጵያ ፓርኮች እየመጡና ስራ እየጀመሩ ናቸው። የአፍሪካ መንግስታት የወጪ ገበያቸውን ተጨማሪ እሴት አክለው ለዓለም አቀፍ ገበያ የሚያቀርቡበት አቅምና የገበያ ሁኔታ ሌላው በአይኤምኤፍ የአፍሪካ ጥናት ቡድን የተጠቆመና ብዙ ስራ የሚጠይቅ ጉዳይ ነው። ከዚህ ጋር ተያይዞ የአፍሪካ ሀገሮች እርስ በርስ ለመናገድ የሚከለክሏቸው የፖሊሲና የጸጥታ እንደዚሁም የድንበር ጥበቃ እክሎች ሌሎኞቹ አሳሳቢና በፍጥነት ሊሻሻሉ የሚገባ ጉዳዮች ናቸው ይላል የዓለሙ ድርጅት። የንግድ ሁኔታው ትንሽ መሻሻል የታየበት ሆኖም ግን ብዙ ስራ የሚጠበቅበት ነው ይላሉ የአይኤምኤፉ አበባ አይምሮ ስላሴ ኢንትራ አፍሪካ ትሬድ፣ የአፍሪካ ሀገሮች ንግድ ከአጠቃላይ አህጉራዊ የንግድ መጠን አስር ከመቶ አይሞላም ነበር። አሁን ግን ወደ ሀያ ከመቶ ከፍ ብሏል። አበረታች የሆነው ነገር የአፍሪካ ሀገሮች እርስ በርስ የሚናገዱበት እሴት የተጨመረባቸው የፋብሪካ ምርቶች መሆናቸው ሌላው አበረታች ጉዳይ ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የተመዘገቡ የመጣኔ ሀብት እድገቶች አበረታችና ወሳኝ የድህነት ቅነሳና ሀገራዊ ልማትን እንደሚያመጡ ገልጸው በተለይ በውጭ ንግድ ያለውን ፈተና ያስረዳሉ። በቅርቡ ከንግዱ ማህበረሰብ ጋር ጠቅላይ ሚኒስትሩ ባደረጉት ውይይት የውጭ ገበያ አለመጠናከርና የአሰራር እክሎች የውጭ ምንዛሬ ድርቀትን ካስከተሉ ምክንያቶች አንዱ እንደሆነ ተናግረዋል። ከማኑፋክቸሪንግ ማኑፋክቸሪንግ አንጻርም ሲታይ ኤክስፖርት ማድረግ የሚገባን የመንግስትን እንኳን ብንወስድ ስኳር ባይናው ሎካል ፍላጎታችንን መልሶ ሀርድ ከረንሲ ማመቄት አለበት ነበረበት አልቻለም። ለምን? ፕሮጀክት ማኔጅመንት ስኪላችን በጣም ፑር ነው የምንናገረው? መፈጸም አንችልም። ባቀድነው ልክ መከወን አንችልም። በገንዘብም በጊዜም ከፍተኛ የሆነ ብክነት ነው ያለው። ያ በመሆኑ በእኛ የሚሰሩና በኤክስፖርት ገንዘብ ማምጨት የሚገባቸው ሴክተሮች በቂ ሀብት ሊያመጡ አልቻሉም። በዚያም ምክንያት ሃርድ ከረንሲ ችግር ውስጥ ገብቷል። ለሎካል ኢንዱስትሪም ማኑፋክቸሪንግ ኢንፑት መሆን የሚችሉ ጥሬ እቃዎችም እዚሁ መመረት የሚገባቸው ማምረት ሳንችል ቀርተን ከውጭ ማምጣት ስንጀምር፣ ሲሚላርሊ አልከረንሲ ይሻማሉ እነሱ። ፈተናዎቹም እድሎቹም እንዳሉ ሆኖ ለሚቀጥለው አንድ ዓመት ኢትዮጵያ በስምንት ነጥብ አምስት ከመቶ የአፍሪካ አውራ መሪ ሆና ትቀጥላለች ይችላል የዓለሙ የገንዘብ ድርጅት አይምኤፍ። ባለፉት ሁለት ዓመታት በነዳጅና የተፈጥሮ ሀብቶች እንደዚሁም በሸቀጥ ገበያ የሚመኩ ምጣኔዎች ክፉኛ ተጎድተው ሰንብተው ነበር። በአሁኑ ወቅት ግን የዓለም የሸቀጥ ዋጋ ከከረመበት ዝቅተኛ ደረጃ በመነሳቱ እንደ ናይጄሪያና አንጎላ ያሉ በነዳጅ ሀብት የሚተዳደሩ ሀገሮች የእድገት ትንበያቸው بمتأنو كف بلوال Hello كوتشي Hello في ተከታተላችሁ ትገኙት ጋቢና ቪኤ ነው። ወደሚቀጥለው ዘገባችን የምናልፈው የሰብአዊ መብት ጥበቃ በሌላ ጊዜ በሂደት የምናሳካው ነው ሊባል የማይችል ወሳኝ የልማት መዘውር ነው ሲሉ በኢትዮጵያ የስራ ጉብኝት በማድረግ ላይ የሚገኙት የመንግስታቱ ድርጅት የሰብአዊ መብት ልዑክ ተናገሩ። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ከፍተኛ ኮሚሽነር ዘይድ ራእያድ አልሁሴን በኢትዮጵያ የሰብአዊ መብቶች አያያዝ ጉዳዮች ላይ ከመንግስት ባለስልጣናትና ከተቃዋሚዎች መሪዎች ጋር ለመነጋገር ወደ ኢትዮጵያ ማምራታቸው ተዘግቧል። በዛሬው ዕለት የሰጡትን ጋዜጣዊ መግለጫ ተንተርሶ መለስካቸው ካቸው አመሃ ተከታዩን ከአዲስ አበባ ልኳል። በሰብአዊ መብቶች ጉዳይ ላይ በአፍሪካ ህብረትና በተባበሩት መንግስታት ድርጅት ከፍተኛ አካላት መካከል ውይይት ሲደረግ ይህ የመጀመሪያው ነው። ከረፋዱ ሦስት ሰዓት በኋላ በተጀመረው በዚህ ውይይት መክፈቻ ላይ ንግግር ያደረጉት በመንግሥታቱ ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴይን ውይይቱ ለአህጉሪቱ ሕዝቦች የለውጥ ዕድል ሊሰጥ እንደሚችል ያላቸውን ተስፋ ገልጸዋል። ገና በንግግራቸው መነሻ በዓለም በመላ የዘላቂ ሰላምና ልማት ቁልፍ መርሆች የፍትህ፣ የእኩልነትና የሰው ልጅ ክብር ተጠቃለው የተያዙት በሰብአዊ መብቶች ውስጥ እንደሆነ አስገንዝበዋል። እነዚህን መሠረታዊ የሰው ልጆችን ፍላጎቶች ነጣጥለው የሚመለከቱ ወገኖችን በሚሞግት መልኩም የሚከተለውን አክለዋል። ሰብአዊ መብቶች በመጨረሻ የሚታሰቡ አይደሉም። ሀገሮች የልማት ሥራዎች ከተከናወኑ በኋላ በሁለተኛ ደረጃ የሚያስቡባቸው ጉዳዮችም አይደሉም። ሰላም ከተረጋገጠ በኋላ የሚተገበሩ የፕሮጀክት ተግባራትም አይደሉም። መብቶች ልማትን የሚያጣድፉ ነዳጅ ናቸው። መብቶች ልማት የሚገነባባቸው ጡቦች ወይንም ሆሄያት ናቸው። የመድረኳቻቸው የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመትም በንግግራቸው በየጊዜው በተለያዩ መልኮች ስለሚሸረሸሩት የሰብአዊ መብቶችና ይህን ተከትሎ ሊመጣ ስለሚችለው መከራ ነበር የጠቆሙት። እነዚህን ዓለም አቀፍ ስምምነቶችን እየጣሱ የሚገኙ የተናጠል እርምጃዎች የተለያዩ የበይነ መንግሥታት አካላትን እያዳከሙ ስለመምጣታቸውና ይህም ለዓለም ሰላም አስጊ አደጋ መደቀኑን አመልክተዋል። ይህ ሀቅ አደገኝነቱ ለዓለም ሰላም ብቻ አይደለም። በመሠረታዊ ደረጃ ከሰብአዊ መብቶች ለሚቆጠሩት የሰብአዊ ክብር እሴቶች መቻቻልና፣ ሌላውንም ለመቀበል እንቅፋት የሚሆን ጭምር አደገኛ ሀቅ ነው። የእንግዳ መጥ የጥላቻ የዘረኝነትና የገነነ ብሔረተኝነት እንዲሁም ልዩነትን ከፍ ማድረግና የማንነትን ዋጋ ከሚገባ በላይ ማድረግ በእርግጥ ከፍተኛ ፈተና ሆነዋል። ዛሬ በመላው ዓለም ስለሚታየው የዘረኝነት፣ አርቆ ማስተዋል የጎደለው ብሔረተኝነት፣ ከዓለም ኅብረተሰብ ለመነጠል የሚወሰዱ የመንግሥታት እርምጃዎችና የመሳሰሉት ሁሉ በእርግጥም ለዓለም አቀፋዊ ተቋማት ከባድ ፈተና እየጋረጡ መሆናቸውን ረአድ አልሁሴንም ይስማማሉ። እነዚህ እርምጃዎች ደግሞ የማታ ማታ ሰብአዊ መብቶችን የሚጋፉ መሆናቸውን የጠቆሙት ኮሚሽነሩ በተባበሩት መንግስታት ድርጅት ጽሕፈት ቤታቸው ዋናው ትኩረት መሠረታዊ የሰው ልጆች መብት አያያዝ በየአገሮች ምን ይመስላል የሚለው እንደሆነም ያስገነዝባሉ። ጽሕፈት ቤታቸው ይፋ የሚያደርገው ዘገባም ለማንም የማያዳላ እንደሆነ ነው ያስረዱት። በመንግስታቱ ድርጅት የሰብአዊ መብቶች ጽፈት ቤት በመላው ዓለም ያለውን የሰብአዊ መብቶች አያያዝ እንቃኛለን። እናም በአንዳንድ የአፍሪካ ሀገሮች የምናያቸው ችግሮች በሌሎች የዓለም አካባቢዎችም የሚታዩ ናቸው። በምናቀርባቸው ነቀፋዎችም ሆነ ምክረ ሐሳቦች ወገንተኛ ላለመሆን ጥረት እናደርጋለን። በተባበሩት መንግሥታት ከሚገኙ ልዩ ልዩ አካላት ጨምሮ ከብዙዎቹ ሌሎች ዓለም አቀፍ አካላት በተሻለ ሁኔታ ፍሬያማ ውጤት እንዳስመዘገብን አምናለሁ። በሲቪል ማኅበረሰብ ላይ በሚደረጉ ውቅባዎች ዴሞክራቲክ ሪፐብሊክ ኮንጎን ወይንም ታንዛኒያን ልንነቅፍ እንችላለን፣ ግን ይህንን በካምቦዲያ፣ በቬኔዙዌላ፣ በሃንጋሪ፣ በፈረንሳይና በዩኤስ አሜሪካም እናደርጋለን። ራድ አል ሁሴይን አክለውም ለአፍሪካ ህብረት የሚከተለውን ጥሪ አቅርበዋል። የአፍሪካ ህብረት ታላቅ ኃይል ነው። በተፈጥሮም የምንደጋገፍነን ብዬ አስባለሁ። በዚህች አህጉር ብቻ ሳይሆን በመላው ዓለም ለሚገኙ ሴትና ወንድ ሰዎች መብቶች እንድትቆሙ እጠይቃለሁ። በሚሊዮን የሚቆጠሩ ትውልድ አፍሪካውያን በዘረኝነት ምክንያት በየቀኑ ውርደትንና ጭቆናን ይጋፈጣሉ። ዘረኝነትን እንቃወማለን። አቀንቃኙ ምንም ያህል ኃይል ቢኖረው፣ ፕሬዚዳንት ትራምፕም ይሁኑ ወይም ጠቅላይ ሚኒስትር ቪክተር ኦርባን፣ ወይም ማንም ይሁን ዘረኝነትን እንቃወማለን። የተሻለ ፍትሐዊ ዓለም አቀፍ ማኅበረሰብ ለመገንባት በምናደርገው በዚህ ጥረት ተባበሩን፣ ደግፉ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በበኩላቸው ለሰብአዊ መብቶች የሚደረገው ትግል ከአፍሪካ ህብረት አጀንዳ የማይነጠር መሆኑን ገልጸው ይህ ከቅኝ ግዛትና ከዘረኝነት ነፃ ለመውጣት ይደረግ ከነበረው ትግል ጋር ጥብቅ ቁርኝት ያለው የኖረ ትግል ነው ሲሉ ተናግረዋል። የመንግሥታቱ ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራአድ አልሁሴን ወደ አዲስ አበባ የመጡት በኢትዮጵያ መንግሥት ግብዣ ነው። ኮሚሽነሩ ከኢትዮጵያ ከፍተኛ መንግሥት ባለሥልጣናት፣ ከተቃዋሚ ፓርቲ መሪዎች፣ ከእስር ከተፈቱ የፖለቲካ መሪዎች፣ ከሲቪክ ማኅበረሰቡ መሪዎች ጋር እንደሚነጋገሩም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ Beauty and potential around. Ah. peace and unity now gone shut sound. Every woman is a queen and every man wear a crown. A peaceful prayer out every compound. From compound right down to trash town. Inspiration surely can be found. Adoti Babylonians will get shut down. No longer we're in a frown. Zerav, Zerav, Fakaka Kizerav. Untatini <in> Samakatafis Kataf. Bagari Bahna, winya Sewan Zerf. Ruzutari Kalela के पापी लोकर तू आता लला कर तो आगे मैं जाओ माँ लंकर सिंह भी हूँ वो ጀመረ አንድ ብሎ ከአፍሪካ ጥንት ያልተደፈረ ከትሞ ከጫካ በግጥም አርበኛው ጦሩም ቢያነሳሳ ጠላት እንድነስቶ ያ ጥቁር አንበሳ። በግጥም አርበኛው ጦሩም ቢያነሳሳ ጠላት እንድነስቶ ከሀገር ባባረረው ባህሉ ጠብቆ ለትውልድ ቢያቆየው ተበላሸ አሉ ባህሌን ዘንግተው። ባህሉ የኛ ነው ከጥንት የወረስ ነው ሽለላ ቀረርቶ የጀግና ዘፈነው። child around. Peace and unity no gunshot or sound. Every woman is a queen and every man wear a crown. A peaceful play out every የምትከታተሉት ጋቢና ቪኦኤ ነው። በ1430 መካከለኛ ሞገድ ስርጭታችን እስከ ምሽቱ ሁለት ሰዓት ተኩል ድረስ ይቀጥላል። በዩናይትድ ስቴትስ ኮምፒውተር ሳይንስ ኮሌጅ ውስጥ ከሚመረቁት ተማሪዎች መካከል ሴቶች 18 በመቶ ከሚሆነው ያነሱ ናቸው። በመስኩ ከፍተኛ የስራ እድሎችና የተሻለ ክፍያ የሚገኝበት ሆኖ ሳለ በሙያው ላይ የሚሰማሩት ሴቶች ቁጥር ግን በእጅጉ አናሳ ነው። ባልደረባችን ኤሊዛቤት ሊ በዘገባዋ በኮምፒውተር ሳይንስ ሴቶች በብዛት ያልተሰማሩበትን ምክንያት ለማጥናት ትሞክራለች። በተለይም በሎስ አንጀለስ ዩኒቨርሲቲ ሴቶች በመስኩ በስፋት እንዲሰማሩ የሚደረገውን ማበረታታት ለመዳሰስ ትሞክራለች። መስታወት አረጋው ዝርዝሩን ይዛለች። የሰዎች የየዕለት ተዕለት ኑሮ በስፋት በቴክኖሎጂ ይከናወናል ተብሎ በሚታሰብበት የወደፊት የዓለማችን እድገት የኮምፒውተር እውቀት መሰረታዊ ነው። የ11 ዓመቷ ሄይሊ ታት ከሁለት ሰዓታት በላይ ከቤተሰቦቿ ጋር በመኪና ተጉዛ ነው እዚህ የደረሰችው። ብዙ አዳጊ ሴቶች በሮቦት ፈጠራ ላይ አይታዩም። ሳውዝ ካሊፎርኒያ ዩኒቨርሲቲ የሮቦት ስራ ፈጠራዎችን በየዓመቱ ለእይታ ያቀርባል። ከአንደኛ ክፍል እስከ ተኛ ደረጃ ተማሪዎች እንዲሁም ሌሎች ለፈጠራው ፍቅር ያላቸውን ሁሉ በፈጠራ ማዕከሉ እንዲካፈሉ ይጋብዛል። ኬት ሚልስ ከሳውዝ ካሊፎርኒያ ዩኒቨርሲቲ፣ ልጆች በቅርበት ሮቦቶችን ለመመልከት እድሉን ማግኘታቸው ጠቀሜታው የላቀ ነው። በተለይ ደግሞ የኮምፒውተር ሳይንስ የከፍተኛ ትምህርት ተማሪዎችና አጥኚዎች ያደረጉትን ገለጻዎች ለመስማት መቻላቸውም ለሮቦት ፈጠራ ቅርበት እንዲኖራቸው ያደርጋቸዋል። በማዕከሉ መገኘታቸው ታላቅ ደስታንም እንደፈጠረላቸው ተመልክተናል። የዚህ ሁሉ ተስፋ ወጣት ተማሪዎች፣ በተለይም ወጣት ልጃገረዶች የኮምፒውተር ቋንቋውን ለማወቅ ያነሳሳቸዋል። ኬት ሚልስ ከሳውዝ ካሊፎርኒያ ዩኒቨርሲቲ የኮምፒውተር ቋንቋ ሁሉም ሰው በተለይ ይህ ትውልድ የሚያስፈልገው ሁለተኛ ቋንቋ ነው። ከሰላሳ ዓመት በፊት ከነበሩት ይልቅ የኮምፒውተር ሳይንስን የሚያጠኑ ሰዎች ቁጥር አነስተኛ ነው። ደግሞ እኮ ብዙ ስራዎች አሉ። ጥቂት ሴቶች ብቻ በሙያው የተገኙት ምናልባትም የኮምፒውተር ሳይንሳዊ እውነታ አተገባበርን ባለማመላከቱ ይሆናል። ኬትሊን የዩኒቨርሲቲ ተማሪ ናት። ስነ ጥበባትን ያጠናቸው የፈጠራ ችሎታን እንዴት እንደሚረዳ እስክትረዳ ድረስ ኮምፒውተር ሳይንስን ማጥናት አትፈልግም ነበር። የሮቦት ፈጠራዎቹ በተግባር ላይ መዋላቸው ሰዎች ለፈጠራው ግንዛቤ እንዲኖራቸው ያደርጋል። በግሌ ከስነ ጥበብ ጋር የተገናኙ ሙያዎችን በትምህርት ማጎልበት ነበር የምፈልገው። አሁን ባለሁበት ሙያ የበለጠ እንደሰራ የሚያግዘኝ የኮምፒውተር ሳይንስ እያጠናሁ እገኛለሁ። ካትሊን ካልቦ ኦቲዝም ያላቸውን ሕጻናት የሚረዳ ሮቦት ለመስራት በምርምር ላይ ትገኛለች። የተለየ እርዳታ የሚሰጡ ሮቦቶች ለመፍጠር የማደርገው ጥረት በጣም ያስደስተኛል። ታት ሮቦቶችን የሚገነባና ከሌሎች ቡድኖች ጋር የሚወዳደር ቡድን አባል ናት። በማዕከሉ መገኘቴ አዳዲስ ሰዎችን እንዳገኝ እውቀቴን እንዳዳብርና በግሌም የበለጠ ለፈጠራ እንድነሳሳ ያደርገኛል። በወጣትነት ጊዜ ለሮቦትና ለኮምፒውተር ሳይንስ ቅርብ መሆን እውቀቱን በከፍተኛ ትምህርት ለማሳደግ ወሳኝ ነው። ትምህርቱን በስፋት ለመስጠት የሚያስችል የቁሳቁስም ሆነ ያስተማሪ እጥረት ግን አለ። ካቲ ማይልስ ከሳውዝ ካሊፎርኒያ ዩኒቨርሲቲ፣ በቂ ሮቦትን ለመፍጠር የሚረዱ ቁሳቁሶች አይኖራቸው ይሆናል። ምናልባትም ደግሞ በኮምፒውተር ቋንቋ ዙሪያ በቂ እውቀት ያላቸው መምህራን እጥረት ሊገጥማቸው ይችላል። እኛ ያንን ክፍተት ነው ለመሙላት የምንፈልገው። ዩኤስሲ የተሰኘው የኮምፒውተር ሳይንስ ኮሌጅ ሴት አዳጊ ሕጻናትን ጨምሮ ሌሎች ፍላጎት ያላቸውን ተማሪዎች ለመሳብ አካባቢው የሚገኙ ትምህርት ቤቶች ጋር በጋራ በመስራት ላይ ይገኛል። በአስተማሪዎቹና በተማሪዎቹ መካከል ያለውን የኮምፒውተር ሳይንስ እውቀት ክፍተት ለመሙላትም በመጣር ላይ ይገኛል።

እናስ ቢለብሱ ጥጡን አሸምነው፣ ዘመን ቢለዋወጥ ያው ሽሮ ሜዳ ነው። እሳቸው በአራዳ ደጃችሁ ደምቀው፣ አንቺን በአገር ለብሰሽ መገኛሽ ቦሌ ነው። ተቦሌ ፒያሳ ሲነሳ ጎበዝ፣ ጀግና፣ ደፋር ልቤ ተብሎ ተሞካሽቶ ሲሄድ የዛሬው ጋቢና እዚሁ ተጠናቅቋል። በፌስቡክ ሊማሪ ከላይ እየሰማነውን በነገራችሁ ላይ አንቺ ሸገሬ ሙዚቃ ወንዲ ና ሀሁ ቢትስ ናቸው። አንቺ ሸገሬ ፌስቡክ አት አማሪክ ላይ አስተያየቶቻችሁን አድረሱ ነው ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን ማድረስ እንዳትረሱ። ስናስተናግዳቸው ያመሸነውን መስታወት አራጋውና ሄኖክ ሰማክ ዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢ ላይ ያበረው ነው ከጋቢና ዲጄ ዲጄ ፋቱ እነዚህን አሪፍ አሪፍ ሙዚቃዎች ሱ ነው የጋበዛችሁ። እናመሰግናለን። ዲጄ ሱሌ ታራዋሌ ነው በአዲስ አበባ በጣም ዝናው እየናኘ የሚገኘው የቴክኒክ መሐንዲሳችን እናመሰግናለንእናመሰግናለን መልካም የሚሰካ ምሽት ጎበዝ በየጥጉ ብሄድሽ በዳሩ ልቡን ሲፈታለሽ አልቤን መንሽሩ እንደው መላቅጡ ጠፋው መላውሉ ሄደው ማይመለስ አንቺን ያለው ሁሉ አንቺን ያለው ብዙ ጎበዙ yes you get